የአሜሪካ ድምፅ ራዲዮ ጣቢያ ነው። የራዲዮ በቴሌቪዥን ስርጭታችን ዛሬ ጀመረ። ጤና ስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። ከዛሬ የሰኞ መስከረም 10 2014 ዓ ም አንስቶ ስርጭታችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን በድምፅም በምስልም የተሰናዱ ዘገባዎቻችንና ቅንብሮቻችንን መከታተል ስለምትችሉ ደስ ብሎናል። በምሽቱም ስርጭታችን ገበሬውን መሳሪያ መሳሪያህን አንጣሉትኝ የግል መሳሪያ የደበቃችሁትም ምን ያላችሁ አንጡ አላችሁ እያሉ ሲያስገድሉት ነው አ ሲጨፈጭፋቸው፣ በዱላ ሲቀጠቅጧቸው እና ደግሞ ንብረታቸውን አንጡ ሲሏቸው፣ አንዳንድ ርስ በተናጠል አንድ ሰው ሁለት ሰው ሲገዱ፣ ወጣቱ ተነሳ ቱ ከወጣና በአራት ጦርነት ገጠማቸው ሲታኮሱ ብለው ማታ ላይ ተሸነፈ። ያው ገበሬው መሳሪያው ያለው ክላሽ ነው ምንድን ነው። ከዛ በኋላ ንጹሀን መግለው ጀመሩ። የኢትዮጵያ መንግስት በአሸባሪነት የፈረጀው ህወሓት ታጣቂዎቹ በሰሜን ወሎ በቆቦ ከተማና አካባቢው በሰላማዊ ሰዎች ላይ ተፈጸመ ያሉትን ግድያ አስመልክቶ ነዋሪዎች ለአሜሪካ ድምፅ ከተናገሩት የተወሰደ ነው የሰማችሁት። ዝርዝሩን በዕለቱ አቢረስ ይዘናል። ኢትዮጵያ ውስጥ ያለው ግጭት እንዲራዘም ሰበብ በሚሆኑ ተጠያቂዎችና ተባባሪዎቻቸው ላይ አዲስ ማዕቀብ ለመጣል የሚያስችል በሚል የዩናይት ስቴትስ ፕሬዝዳንት ጆ ባይደን ባለፈው አርብ ያወጡትን ትዕዛዝ ፕሬዝዳንታዊ ትዕዛዝ የኤርትራ መንግሥት ኮንነ። በሌላ በኩል ህወሓት ትናንት ባወጣው መግለጫ ትዕዛዙን እንደሚደግፍ ገልጦ እንዲያውም እጅግ የዘገየ ቢሆንም ለአካባቢው ቀውስ መፍትሔ የሚያስገኝ ይሆናል ብሎታል። እነዚህንም ዝርዝሮች ይዘናል። ዜናውን ተከትሎ በሚስተናገደው የመጽሔቱ ክፍለ ጊዜ ይሰማሉ። ከዕለቱ ዜና አቅራቢ ቆንጅታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከቴክኒክ መሐንዲሱ ቻርልስ ተን መክ እንዲሁም ከዕለቱ ዋና አዘጋጅ ጽዮን ግርማና እንዲሁም ብያሉበት ሆነው የዕለቱን ዝግጅቶች ካሰናዱ ባልደረቦቻችን፣ ከተለያዩ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አሁን የሰዓቱን የዓለም ዜና ዜና ይስጥልኝ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጅ ይታየ ነኝ። የኢትዮጵያ መንግስት በአሸባሪነት የፈረጀው የህወሀት ታጣቂዎች በሰሜን ወሎ በቆቦ ከተማና አካባቢዋ ከስድስት መቶ በላይ ሰላማዊ ሰዎችን እንደገደሉ፣ ሌሎች አስከፊ የሰብአዊ መብት ጥሰቶችም እንደፈጸሙ የድርጊቱ ሰለባዎች መሆናቸውን የተናገሩ የአካባቢው ነዋሪዎች ለአሜሪካ ድምፅ በስልክ ገልጸዋል። የኢትዮጵያ የሰብአዊ መብቶች ኮሚሽን ጉዳዩን በተመለከተ መረጃ እንዳለው ገልጾ ጉዳዩ በእጅጉ እንዳሳሰበው አስታውቋል። እጅግ የበዛ ሰውም ከአካባቢው እንደተፈናቀለ የአይን ምስክሮች ተናግረዋል። በጉዳዩ ላይ ከህወሀት ወገን እስካሁን የተገኘ ቀጥተኛ ምላሽ የለም። ሆኖም ክልሉን በመምራት ላይ የሚገኙት ዶክተር ደብረ ጽዮን ገብረ ሚካኤል ድርጅታቸው የትግራይ መከላከያ ኃይሎች በሚል የሚጠራቸው ታጣቂዎች በሰላማዊ ዜጎች ላይ እንዲህ ያሉ ድርጊቶችን እንደማይፈጽም ገልጸው በተያያዥ ጉዳዮች ላይ የሚቀርቡባቸው ውንጀላዎች በገለልተኛ አካላት እንዲጣሩላቸው ጠይቀዋል። ሙሉ ዘገባ በምሽቱ አብይ ርዕስ ይቀርባል። በኢትዮጵያ የትግራይ ክልል በአንዳንድ አካባቢዎች ነዋሪዎች በረሃብ የተነሳ ቅጠል መብላት ከጀመሩ ቀናት ተቆጥረዋል ሲል አሶሺየትድ ፕሬስ ዘገበ። ዘገባውን ደረጀ ደስታ ያቀርበዋል። በአንዳንድ የትግራይ ክልል አካባቢዎች ህዝቡ ምግብ በማጣት ቅጠላ ቅጠል መመገብ መጀመሩ ተዘገበ። አሶሽየትድ ፕሬስ ዛሬ እንደዘገበው ባለፈው ሳምንት በአንድ የጤና ጣቢያ የተመዘገበች መጫት ህፃን ክብደት 077 ኪሎ ይመዝናል። ከ20 የትግራይ ወረዳዎች በአብዛኛዎቹ በረሃብ የህዝብ ህይወት እያለፈ መሆኑን የእርዳታ ሰራተኞች ተናግረዋል። በጦርነት በተመታችው የሰሜን ኢትዮጵያ ግዛት ትግራይ ረሃብ ለዓመታት ታይቶ የማይታወቅ የሰብአዊ ቀውስ እንደሚያደርስ የተባበሩት መንግስታት ድርጅት ሲያስጠነቅቅ እንደነበር ይታወቃል። ድርጅቱ ዲፋክቶ ሁማኒታሪያን ኤድ ብሎኬጅ ማለትም በእጅ አዙር የሰብአዊ እርዳታ እንዳይገባ መዝጋት ሲል የኢትዮጵያን መንግስት ሲከስበት የነበረውን አሁን ከክልሉ የሚወጡ ዘገባዎችን የዓይን እማኞች ያረጋግጣሉ ብሏል የኤፒ ዘገባ የኢትዮጵያ መንግስት ለእርዳታ እህል በትክክል ለተረጂዎች ላለመድረሱ የትግራይ ተዋጊዎችና እርዳታውን ከማድረስ ጋር ተያይዞ የተከሰተውን የደህንነት ስጋት እንደ ምክንያት ያቀርባል። መንግስት ኦነግ ሸኔ የሚለው ራሱን የኦሮሞ ነፃነት ሰራዊት የሚለው ሸማቂ ቡድን የደቡብ ዞን የቀድሞ አዛዥ ጎልቸ ደንጌ በሰላማዊ መንገድ ለመታገል መወሰናቸው ተገለጸ። ጎልቸደንጌ ሸማቂ ቡድኑ በቅርቡ ከህወሓት ጋር ያደረገውን ስምምነት በመቃወም ወደ ሰላማዊ ትግል መመለሳቸውን ገልጸዋል። የኦሮሚያ ክልላዊ መንግስት ቃል አቀባይ ዛሬ እንዳስታወቁት መንግስት ውሳኔያቸውን በመልካም ጎኑ ይቀበላል ብለዋል። በዚህ ዙሪያ ከሸማቂው ቡድን አመራሮች ምላሽ ለማግኘት የተደረገው ሙከራ ለጊዜው አልተሳካም እና ኮርመልካ ተጨማሪ ይዟል። መንግስት ኦነግ ሸኔ የሚላቸው ራሱን የኦሮሞ ነጻነት ሰራዊት የሚለው ሸማቂዎች ቡድን የደቡብ ዞን የቀድሞ አዛዥ ጎልቸ ደንጌ በሰላማዊ መንገድ ለመታገል መወሰናቸውን ገለጹ። ዛሬ ጠዋት ከኬንያ ወደ ኢትዮጵያ በመመለስ በቦሌ ዓለም አቀፍ አውሮፕላን ማረፊያ በመንግስት ስራ ኃላፊዎች አቀባበል ሲደረግላቸው ለመንግስት መገናኛ ብዙሃን እንደገለጹት ሸማቂ ቡድኑ በቅርቡ ከህወሓት ጋር ያደረገውን ስምምነት አልተቀበሉም ወንቱጅ ወርጁንታ ከጁንታዎቹ ጋር በጋራ የሚያታግለን ነገር የለም፣ በፍጹም አይቻልም። ይህ ከኦሮሞ ህዝብ ፍላጎትና ጥቅም ራስን መሰረዝ ይሆናል። የኦሮሞ ህዝብን ፍቅር በራስ ላይ መራራ ማድረግ ወደ ጥፋት ከወሰደን እንጂ ወደ ምርቃትና ሕይወት አይወስደንም። የራስንም የዚህ አገርንም የልማት ጊዜ ማቃጠል አስፈላጊ አይደለም ብለዋል። ለጎልቻ ዴንጌ አቀባበል ያደረጉት የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ ጎልቻ ስላደረጉት ውሳኔ መንግስት በመልካም ጎን ይመለከታል ብለዋል። ጎልቻ ዴንጌ ከህወሀት ጋር አንድ ሆነን መቀጠልም ሆነ ሸኔ ሆነን መቀጠል አንሻም በማለት የኦሮሞን ህዝብ ጥያቄም የትጥቅ ትግሉ መመለስ አይችልም ብለው በማመን ነው ወደ ሰላም ትግሉ መምጣታቸውን ለአገር ሽማግሌዎች፣ አባ ገዳዎችና እና በተለያዩ ደረጃ ላሉ የመንግስት ስራ ኃላፊዎች በመግለጽ ወደ አገር ለመመለስ የወሰኑት መንግስት በሰላማዊ መንገድ ለመነጋገር በሩ ክፍት ነው ያሉት አቶ ጌታቸው ባልቻ ጎልቸ ዴንጌ ለወደፊቱ ስላላቸው ተሳትፎ የራሳቸው ውሳኔ መሆኑንም ጠቅሰዋል። ከዚህ ጋር በተያያዘ ከሸማቂ ቡኑ አመራሮች ምላሽ ልናገኝ ያደረግነው ሙከራ ለጊዜው አልተሳካም። ከተሳካ ይዘን ለመቅረብ እንሞክራለን። ለአሜሪካ ድምፅ ናኮር መልካ ካምቦ። የሩዋንዳ ጠቅላይ ፍርድ ቤት ሆቴል ሩዋንዳ በተባለው ዝነኛ ፊልም በጀግንነት በተተረከላቸው ታሪካቸው የሚታወቁትን ፖል ሩሴሳባጊናን እና ሌሎችም ተከሳሾች በተመሰረተባቸው ከሽብርተኝነት ጋር የተያያዙ ክሶች የጥፋተኝነት ውሳኔ መስጠቱ ተሰማ። የፖል ሩሴሳባጊና ጠበቆችና ቤተሰቦቻቸው ይህ ውሳኔ ባለፈው ዓመት ከመጠለፋቸው አስቀድሞ የተዘጋጀ መሆኑ የታወቀ ነው ብለዋል። በአንድ የሩዋንዳ መንግስት ጋዜጣ በወጣ ዘገባ መሰረት አቃቤ ሕጉ የዕድሜ ልክ እስራት እንዲፈረድባቸው ጠይቋል። የፈረንሳይ የጦር ኃይሎች ሚኒስትር የማሊ ወታደራዊ ጁንታ ከሩሲያ ቅጥር ወታደሮችን ለማስመጣት ያለውን ዕቅድ ለማስቆም ትናንት ባማኮ ገብተዋል ማሊን ወደ ሕገ መንግስታዊ አስተዳደር አሻግራታለሁ ብሎ የገባውን ቃል እንዲያከብርም ግፊት ያደርጋሉ ተብሏል። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የፈረንሳዩ ፕሬዚደንት ኢማኑዌል ማክሮን አውስትራሊያው የባህር ሰርጓጅ መርከብ ስምምነት ጉዳይ በጥቂት ቀናት ውስጥ እንደሚነጋገሩ ፈረንሳይ ገለጸች። አውስትሬሊያ ከዩናይትድ ስቴትስና ከብሪታንያ ጋር አዲስ የጸጥታ ስምምነት ለማድረግ በመምረጥ ከፓሪስ ጋር የነበራትን ውል መሰረዟ ረጅም ዕድሜ ያስቆጠረ ወዳጅነት ባላቸው ሀገሮች መካከል የዲፕሎማሲ ፍጥጫ አስከትሏል። አንድ የፈረንሳይ መንግስት ቃል አቀባይ ትናንት በሰጡት ቃል እንዳሉት ፕሬዚደንት ባይደን ከፈረንሳዩ ፕሬዚደንት ጋር ለመነጋገር ጥያቄ አቅርበዋል። በቅርብ ቀን ውስጥ ይነጋገራሉ ነው ያሉት ቃል አቀባዩ። እንደ አውሮፓውያን አቆጣጠር በጥር ስድስቱ ሰልፍ ላይ በቁጥጥር ስር የዋሉ ሰዎች እንዲለቀቁ የሚጠይቅ ሰልፍ ቅዳሜ ዕለት በዋሽንግተን ዲሲ ተካሂዷል። የሕግ አስከባሪዎች ጥር ስድስት ቀን የደረሰውን ብጥብጥ የመሰለ ክስተት ይፈጠራል በሚል ከሰልፉ በፊት ስጋት ገብቷቸው ነበር። ካሮላይን ፕሬሱቲ ያጠናቀረችውን ዘገባ ሀብታሙ ስዩም ያሰማናል። የካፒታል ሂል ፖሊሶች፣ የዋሽንግተን ዲሲ ፖሊሶች እንዲሁም ከአቅራቢያው ቨርጂኒያ ግዛት የመጡ ፖሊሶች ለዚህ ቀን ቅድመ ዝግጅት አድርገዋል። አንዳንዶቹም የአድማ በታኝ ትጥቅ ለብሰዋል። ሰልፎ የተጠራው በጎርጎሳውያኑ ጥር 6 2021 ዓ ም የዩናይትድ ስቴትስ እንደራሴዎች መሰብሰቢያ የሕግ መወሰኛ ህንፃ በሆነው ካፒታል ሂል ላይ ከደረሰው ጥቃት ጋር በተያያዘ በቁጥጥር ስር ለዋሉ ግለሰቦች ድጋፍ ለመስጠት ነው። ከስምንት ወራት በፊት በመቶዎች የሚቆጠሩ ሰልፈኞች ህንፃውን ጥሰው ገብተዋል። አብዛኞቹ ደግሞ የቀድሞው ፕሬዚደንት ዶናልድ ትራምፕ ደጋፊዎች ናቸው። በዚህ ክስተት አምስት ሰዎች ሕይወታቸውን አጥተዋል። በትንሹ 600 ሰዎች በቁጥጥር ስር ውለዋል። አርባ ያህሉ ዋሽንግተን በሚገኝ እስር ቤት ውስጥ ይገኛሉ። ፓሜላ ባውደር እና ጄራልዲን ሎቬል ከተቃዋሚ ሰልፈኞች መካከል ናቸው። በተገቢው መንገድ እንዲያዙ ጥሪ ያቀርባለው። በፍትሐዊ መንገድ አልተያዙም። ከእስር እንዲለቀቁ እናደርጋቸው ወይንስ አንድ ሰው እነዚህን ሰዎች ማስለቀቅ አለብን እስኪል ድረስ ታስረው ይቆዩ? ፖሊስ ይህንን ሰልፍ የሚቃወሙ የአጸፋ ሰልፈኞች ግጭት ይፈጥራሉ በሚል ሀሳብ ገብቶት ነበረ። የአጸፋ ሰልፈኞች ግን ከእነዚህኞቹ ሰልፈኞች ጋር ተቀላቅለዋል። ኤሪክ ላማር እና ጆንስ ሬይ ቀድሞ የተጠራውን ሰልፍ ለመቃወም ከተገኙ ተሳታፊዎች መካከል ናቸው። የምክር ቤቱን ህንፃ ሰብራችሁ አትግቡ፣ አገሪቱንም ለመገርሰስ አትሞክሩ። ያ የፖሊስ አባል ጀግና ነው። ኃላፊነት በጎደለው መልኩ መስመር ከጣስክ ወዲያ መብት የሚሉት ነገር የለም። ወንጀል ሠርተሃል። ኃላፊነትን ያጎደሉና ደካማ ምዘና የፈጸሙ ሰዎች አሉ። ይሄ ማለት ግን መብታቸውን ይነፈጋሉ ማለት ነውን? መጨረሻ ላይ የሰማናቸው የአጸፋ ሰልፈኞችን የሞገቱት ናት የተባሉትን ግለሰብ ነው። የሰልፉ አስተባባሪ ማት ብራይነርድ በእስር የሚገኙትን ግለሰቦች የፖለቲካ እስረኞች ሲሉ ጠርተዋቸዋል። ሰልፉ ስለ በህግ ፊት እኩል ስለመታየት ለማስገንዘብ እንደ ተጠራም ተናግረዋል። ሰልፉን ግን የነቀፉት ግለሰቦቹ የህግ አውጪዎችን የህግ አስከባሪዎችን በአጠቃላይ የዩናይትድ ስቴትስ መንግስት ላይ አደጋ የደቀኑ ናቸውና የፖለቲካ እስረኞች አይደሉም ሲሉ ይሟገታሉ። በቅዳሜው ትዕይንተ ህዝብ ላይ መሳሪያ ይዘው የተገኙና መያዣ ያወጣባቸው ግለሰቦች በቁጥጥር ስር ውለዋል። ከዚያ በተረፈ ግን ሰልፉ ሁለቱም ወገኖች የየራሳቸውን እምነት የተቀበሉበት ሰላማዊ ሰልፉ ነው ተጠናቀዋል። ትናንት እሁድ የዩናይትድ ስቴትስ የኢሚግሬሽን እና የህግ አስከባሪ መስሪያ ቤት በአውሮፕላን አሳፍሮ ወደ ሀገራቸው የመለሳቸው ሄሺያውያን ፍልሰተኞች ስለተባረሩበት መንገድና በማቆያዎች በነበሩበት ጊዜም ስለነበረው አያያዝ ነቀፌታ አሰሙ። የባይደን አስተዳደር ዩናይትድ ስቴትስን ከሜክሲኮ ጋር በሚያቧስነው ድንበር ላይ በምትገኘው የቴክሳሷ ዴል ሪዮ ከተማ ድልድይ ስር የተኮለኮሉትን በሺዎች የተቆጠሩ ፍልሰተኞች የማስወጣት ውሳኔውን ይፋ ያደረገው ባለፈው ቅዳሜ ነው። በሩሲያ በክሬምሊን ቤተ መንግስት የሚደገፈው የተባበረው የሩሲያ ፓርቲ በታችኛው ምክር ቤት አባላት ምርጫ ሁለት ሶስተኛውን ድምፅ አሸንፊያለው ሲል አወጀ። ለሶስት ቀናት የተካሄደው ድምፅ አሰጣት የተዛባና የማጭበርበር አድራጎት የተፈጸመበት ነበር ብለው ተቃዋሚዎች ቅሬታቸውን እያሰሙ ናቸው። ምርጫው ለሩሲያው ፕሬዚደንት ቭላዲሚር ፑቲን እንደ አውሮፓውያን አቆጣጠር በ2024 በሚካሄደው ፕሬዚደንታዊ ምርጫ የሚወዳደሩ ከሆነ ከወዲሁ ስልጣናቸውን ለማጥበቅ የያዙት ጥረት አካል መሆኑን ብዙዎች እየተናገሩ ናቸው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ መስከረም 10 2014 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 943 እና እንዲሁም በናይልሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ የኢትዮጵያ መንግስት በአሸባሪነት የፈረጀው ህወሓት ታጣቂዎቹ በሰሜን ወሎ በቆቦ ከተማና በአካባቢው ከ ስድስት መቶ በላይ ሰላማዊ ዜጎችን ገለዋል፣ እንዲሁም ሌሎች አስከፊ የሰብአዊ መብት ጥሰቶችም ፈጽመዋል ሲሉ የድርጊቱ ሰለባዎች መሆናቸውን የተናገሩ የአካባቢው ነዋሪዎች ለአሜሪካ ድምጽ በስልክ ገለጡ። ጉዳዩን አስመልክቶ መረጃ ያለው መሆኑን የገለጸው የኢትዮጵያ ሰብአዊ መብት ኮሚሽን በበኩሉ ሁኔታው በእጅጉ እንዳሳሰበው አስታውቋል። እጅግ የበዛ ሰውም ከአካባቢው እንደተፈናቀለ የአይን ምስክሮች ተናግረዋል። በጉዳዩ ላይ ከህወሀት ወገን እስካሁን የተገኘ ቀጥተኛ ምላሽ የለም። ሆኖም ክልሉን በመምራት ላይ የሚገኙት ዶክተር ደብረ ጽዮን ገብረ ሚካኤል ድርጅታቸው የትግራይ መከላከያ ኃይሎች በሚል የሚጠራቸው ታጣቂዎች በሰላማዊ ዜጎች ላይ እንዲህ ያሉ ድርጊቶችን እንደማይፈጽሙ ገልጠው በተያያዥ የቀረቡ ጉዳዮች ወይም ለሚቀርቡት ውንጀላዎች በገለልተኛ አካላት እንዲጣሩላቸው ጠይቀዋል። መለስካቸው አምሀ ተከታትሎታል። የኢትዮጵያ መንግስት በአሸባሪነት የሰየመው የህዋት ኃይሎች ትግራይን ከሚያዋሰኑት ክልሎች በአማራ ክልል ሰሜን ወሎ ቆቦ ከተማና አካባቢው ገብተው በሰው ሕይወት በልማት አውታሮች እና በግለሰብ ንብረቶች ከፍተኛ ጉዳት ማድረሳቸውን ቪኦኤ ያናገራቸው ዝርክቱ ሰለባዎች ነን ያሉ ተናግረዋል። አንዱ ቤተሰባቸው ዛሬ በቆቦ ከተማ የሚኖሩ በመሆናቸው ማንነታቸው እንዳይገለሱ ጠይቀው ያዩትንና ማስረጃም የሚያረጋግጠው ነው ያሉትን በስፋት አስረድተዋል። እንደ እሳቸው አባባል ወያኔ ቆቦንና አካባቢውን ከተቆጣጠረ ጀምሮ በህዝቡ ላይ የግፍ ውርጅብኝ ሲያዘኑበት ከርመዋል። ከአስር ቀን በፊት ሆኗል የሚሉት ግን የተለየ ነበረ። ፊት ለፊት እየዞሩ ግድያውን የፈጸሙት ጳጉሜ አምስት ለስድስት አርብ ንጋት ነው። በተለይ አርብ ንጋት ላይ ለስራ የተሰማሩ ወጣቶች፣ ለአረም የተዘጋጁ አርሶ አደሮች ከቤታቸው ግማሾችም ከቤታቸው ሳይወጡ ግማሹን ደግሞ ቤታቸው ወጥተው በረሃ ላይ ስራ በነበሩበት ሰዓት አይደለም የጦር መሳሪያ የእርሻ መሳሪያ እንኳ ባልያዙበት ወይም የአካባቢ መጠሪያ ዱላ ባልያዙበት ሁኔታ ቁጭ ብሎ አረም በሚያረሙበት አጋጣሚ ነው መሰለኝ የገደሏቸው እና አሴቱ ወይም ዘግናኝ ድርጊት የተፈጸመው በአሁኑ አምስት ለስድስት አዳር አሙስ አዳር አርብ ላይ ነው ማለት ነው። ይህን ድርጊት ለመፈጸም ምን እንዳነሳሳቸው የጠየቅኳቸው ሌላው የድርጊቱ ሰለባ እንደሆኑ የሚናገሩትና የዞብል ነዋሪ የሆኑት አቶ ነጋ ቸኮል እንዲህ ይላሉ። ገበሬውን መሳሪያህን አንጣሉትኝ የግል መሳሪያ የደበቃችሁትም ምን ያላቸው አንጡ አላችሁ እያሉ ሲያስገጁት ነው አዘር ሲጨፈጨፋቸው፣ በዱላ ሲቀጠቅጧቸው እና ደግሞ ንብረታቸውን አንጡ ሲሏቸው መረረው፣ ህብረተሰቡ መረረው እና ከዛ ላይ ያን እንትን ሲሉ አይሆንም፣ አንሰጣለን አንሰጥም፣ እዛ በጣም እየጨፈጨፉ ሲመነጭቋቸው፣ ሲቀጠቅጧቸው፣ አንዳንድ ድረስ በተናጠል አንድ ሰው ሁለት ሰው ሲገሉ ወጣቱ ተነሳና ወጣ ወጣ ወደ ራሱ ታጥቆ ወጣ ታጥቆ ወጣና በአራት ጦርነት ገጠማቸው። ሲታኮሱ ብለው ማታ ላይ ተሸነፈ። ያው ገበሬው መሳሪያ ታውቀዋለህ። ገበሬው መሳሪያ ያለው ክላሽ ነው ምንድን ነው። ከዛ በኋላ ንጹሐን አልመግለው ጀመሩ። የእናንተ ልጅ ናቸው በቃ የእናንተ እንትናቸው ብለው በቃ ሴትም ልጅም ሳይመርጡ በተለይ ወንዶችን፣ አባውራዎችን፣ እነዚህ አርሶ አደሮችን ባልቆችን በደንብ ጥቃት ያደረሱ ከዛ በኋላ ነው በአራት በአምስት እንግዲህ ያው ግድያው ተፈጸመ። የግድያው መጠን የሰው ብዛት ይታወቃል። እንደው እናንተ የምትሰሙት ነገር አለ ያያችሁት ነገር አለ። እርሷ አሁን ለምሳሌ እንደ ግለሰብ እኔ ያው ቆጥሬ እንትን ባልለው እንሽ አረጋግጠን የሚሉት ሰዎች ከስድስት መቶ በላይ እንደሆነ ነው ግድ የተፈጸመው፣ ግን ከዛም በላይ ነው። ምክንያቱም የዛ ወረዳው ላይ ቆቦ ላይ የተፈጸመው ከስንት ቀበሌዎች ተውጣቶ የዛ የሰፈረ ሕዝብ ነው እና አረም ስራ ላይ የዋሉ ወዛደሮች አሉ፣ ከሌላ ገበ ስራ የመጡ እነዛ ሁሉ አልቀሩም። አሁን ለይቶ በግምት ይሄ ነው ለማለት ወዳአሁኑ በአራት እና በሶስት ያነተ ሆኖ በአራት በአምስት ወደአሁኑ ቀብር ጅምላ ቀብር ተደረገ መቃብር ተቀበሩ። ከዛ አውጥቶ ለማየትም ፈራ ሰው ማን ማን እንደው ዝም ብሎ የጠፋው ሁሉ ሲ ዝም ብሎ እንደጠፋ በአካል የታወቁት ከስድስት መቶ በላይ ነው። አሁን ግድያ እንደ በተረጋገጠው ግን ከዛ በላይ የጠፋ ህዝብና የጠፋ ህዝብ አለ። ያልተገኘ ወጣት አለ። በቆቦና በአካባቢው በተፈጸመው ድርጊት ምክንያትም ሆነ ከዚያ በፊት የተፈናቀለው ህዝብ ብዛት ትክክለኛውን ቁጥር ማወቅ ለጊዜው የተሻለ አይመስልም። ይሁንና በቅርቡ ተፈጽሟል ከተባለው አሰቃቂ ድርጊት ስለተፈናቀሉትና በአሁኑ ወቅት ስላለው ሁኔታ ማንነታቸውን ሊገልጹ ያልፈለጉት ሰው በዝርዝር ያስረዳሉ። እነዚህ የተፈናቀሉ ሰዎች ከዚህ በፊት ቆቦ ተይዞ በነበረበት ሰዓት ወደ ወልዲያ መጥተው ነበር። ወልዲያ በተያዘበት ሰዓት ወደ ቆቦ የተመለሱ አሉ። ወደ ደሴ የሚሄዱ አሉ። ከዛ አሁን ደሴ ኑረው በተለያዩ ድርጅቶች እየተረዱ ያሉትን አይደለም አሁን የሚያወራ ወድ ያለሁን ከቆቦ በሰሞኑን ንብቂ ተፈናቅለው በቆቦ ገጠር አካባቢ የሚኖሩ አሉ። አጋጣሚ ሆኖ እኔም ከዛ ነው የመጣሁት፣ ወደዚህ ወደ አሁን ወዳለሁበት ቦታ የመጣሁትኝ እና እዛ አካባቢ ቆቦ ወደ ደሴና ወደ ወልዲያ ሳይሆን እዛው ቆቦ አካባቢ ወዳሉ የገጠር ቀበሌዎች፣ ከቆቦ ከተማ ብቻ ከአምስት መቶ እስከ አንድ ሺ የሚሆን በአባወራ ደረጃ ተፈናቅሎ ነው ያለው። ሞትን ፈርቶ ማለት ነው። ሞትን ፈርቶ ነው የሄደው። ግን ሞትን ፈርቶ ሲሄድም ከረሀብ መዳን አልቻለም። እየተራበ ነው። ከራሱ አልፎ የአካባቢውን ማህበረሰብ እያስቸገረ ነው ያለው። ያው እኛ አካባቢ አብሮ መብላት የለመደ ስለሆነ በሰዶ የሄዱባቸውም ያላቸውን ጉድጓድ ስር ጎተራ ውስጥ ያለውን እህላቸውን እያወጡ እያበሉ ነው። እነሱ እየሆኑ አሁን ወደ ድህነት ወይም ወደ ረሀብ እየሄዱ ነው ያሉ አቶ ነጋ ቸኮል ግን የሁኔታውን ግዝፈት ከመግለጽ ባለፈ በእርግጠኝነት ቁጥር ለማስቀመጥ አልቻሉም። ብዙ ነው፣ በጣም እልቀት የለውም። ዞብን ላይ በቃ መሬቱ አይታይም። ዞብን ላይ አሁንማ ቀበሌ ናት፣ ቀበሌ ላይ ነው ብሎ የሰፈረው ዞብ ላይ ማለት ትንሽ እንትን ያለሆና ነው፣ እዛ ላይ ነው የሰፈረው። ሌላም አገር አለ፣ ሌላም በየቀበ በየቀበሌው ተፈናቅሎ ሄዶ ሰፍሯል እና በጣም በቁጥር አሁን ይሄ ነው ለማለት ብዙ ነው፣ በጣም ብዙ ነው በጣም ብዙ ነው። እኔ ከአንድ ሳምንት በላይ ያው እዛው ተፈናቅለ መጡ ጋር እዛው ኮርኛ ያለሁ እኔም እንደው በቃ አቁስለኞቹ ጋር ተደምሬ ነው የመጣሁት። ልጆች በጣም እዚህ እያለቀሱ ባለቤቴንም ስለነበር ተፈናቅለን ደሴ ላይ እነሱ ለማየት እንደው በሞትም እዛ አይቻቸው ልሙት ብዬ ነው የመጣሁት። በቃ በጥቅሉ በጣም ብዙ ነው። በጣም ብዙ ነው። ይሄን ለማለት በጣም ይሰለኛል። በጣም ብዙ ነው ብሉ አቶ ነጋ ቸኮል በአካባቢው ደርሷል ያሉትን የልማት አውታሮች ጉዳትና ውድመት ይዘረዝራሉ። ጤና ጣቢያ የሚባል ሆስፒታል የሚባል ከዛ እንዲያውም ለሕክምና ተኝተው ሳያረሷቸው ተነቅጥላቸ ሁላ ዘገላዋቸዋል ሊገቡ እንደገና ከዛ ንብረቱን የጤና ጣቢያውንም የትምህርት ቤቶችን ሁሉንም ንብረት ዞብን አካባቢ ራሱ ባይን ያየሁት የጤና ጣቢያ የሚባል ንብረት ምንም አንድም ንብረት የለም። ሰውም አሁን ራሱ ቆስሎ እንኳን ታክሞ የሚድንበት አለም ያለው እንዲያውም ከአምቡላንስ ላይ ሾልኮ ሂዶ ነው ዛ ዛሬ ሶስት ቀን ነው የመጣትኝ በዛ በአምቡላንስ ቁስለኞቹ ጋር አብሬ ልጆች እዚህ ደስ የሰራ ነበሩ እነሱ ለማየት ለምኘ ነው በዛ አድርጌ የመጣሁት። በአፋራ ክልል አድርጌ በከለዋ በጭፍራ አድርጌ በዚህ በኮንቨርሽ የገባሁት። እስቲ እንደው በአይን ምስክርነት ካዩቸው ድርጊቶች እርስዎ በትክክል የሚያስታውሷቸውን ይንገሩ። ትምህርት ቤት አካባቢ የኢትዮጵያ ልዩ ኃይል ነበረና እዛ የነበሩበት አካባቢ ሲገቡ የተረፈ ንብረት የለም። እዛው ጤና ጣቢያም የእኛ ማሳከም ያለ እሱ የገበሬው የአርሶ አደሩ ንብረት ሱቅ የሚባል የሚከፋፈልበት ነበረ ስኳር፣ ዘይት፣ ምናምን ማጭ ስበቃ የገበሬው ንትሮች የሚከፋፈልበት ነ ሾፍር እነሱንም በቃ ዘርፈዋቸዋል ሙሉ በሙሉ የት ነው ይሄ ዛው ዞ አካባቢ እንደገቡ ማለት ነው ጤና ጣቢያ በቃ ምንም መድኃኒት የሚባልም ነገር የለም ለህጻናት የሄደ ፕላምፕሌት የሚባል በሶ በሶ ምናምን የሚሰጥ ነበረ እነዚህ በልትን የተጎዱ ህጻናቶች ተመዘኑ የሚሰጠው ሁሉ ወድሟ ነው ወስደውታል ምንም ነገር የለም በተያያዘ ዜና የኢትዮጵያ ሰብአዊ መብቶች ኮሚሽን በቆቦ እና በዙሪያው ካሉ የገጠር ከተሞች የሚደርሱትና በህወሀት ኃይሎች እንደተፈጸመ የሚነገር በሲቪል ሰዎች ላይ ያነጣጠረ ጥቃት በእጅጉ ያሳሰበው መሆኑን ገልጾ አጭር መግለጫ በፌስቡክ ኦፊሴላዊ ገጹ ላይ አውጥቷል። መግለጫው እንዳመለከተው የሲቪል ሰዎች መኖሪያ አካባቢዎችን የቤት ለቤት አሰሳና ግድያ፣ ዝርፊያና የሲቪል መሠረተ ልማቶች ጥቃት ጭምር መፈጸሙን ለኮሚሽኑ የደረሱት ሪፖርቶች ያመለክታሉ ብለዋል። ኮሚሽኑ የሚያደርገውን ምርመራ እንደሚቀጥል ፍንጭ ሰጥቶ በግጭቱ የሚሳተፉ ሁሉም ወገኖች በማናቸውም ወቅት ሲቪል ሰዎችን የመጠበቅ ግዴታቸውን እንዲያከብሩ በጥብቅ አሳስቧል። ህወሀት በአማራና በአፋር ክልሎች ኃይሎቹ መግባታቸውን ሳይክድ በሰላማዊ ሰዎችና በመሠረተ ልማት አውታሮች እንደሚፈጸም እንዲሁም ፈጽሟቸዋል የሚባሉትን ሌሎች ክሶች ሲያስተባብል እንደቆየ አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አምሃን ለዘገባው አመሰግናለሁ። ተከታዩም አድማጮች እዚያው አማራ ክልል ያቆየናል። የኢትዮጵያ መንግስት በአሸባሪነት የፈረጀው ህወሓት ታጣቂዎቹ በደቡብ ጎንደር ዞን ጋይንትና ፋርጣ ወረዳዎች ንፋስ መውጫ እና ጋሳይ በተባሉ ከተሞች በቆይባቸው ቀናት ውስጥ ቤት ለቤት እየዞሩ ንጹሐንን ገድለዋል ሲሉ ለአሜሪካ ድምፅ የተናገሩ ተጎጂዎች የንብረት ዘረፋና ውድመትም ተፈጽሟል ብለዋል። የደቡብ ጎንደር ዞን ዋና አስተዳዳሪ በበኩላቸው ለአሜሪካ ድምፅ በሰጡት አስተያየት በዞናችን ጥቃት የፈጸመው በአንድ ቡድን ስም የሚጠራ ታጣቂ አይደለም ብለዋል። የባህር ዳሯ ዘጋቢያችን አስቴር ምስጋናው ወደ ከተሞቹ ተጉዛና ተጎጂዎችን አነጋግራ ያጠናቀረችውን ዘገባ ይዛ ቀርባለች። በደቡብ ጎንደር ዞን ላይ ጋይንት ወረዳ የንፋስ መውጫ ከተማ አስተዳደር ነዋሪ የሆኑት አቶ አለባቸው መብሬ ሴት ልጃቸው ከባለቤቷ ጋር ሶስት ልጆቻቸውን ይዘው ከከተማ ሸሽተው ወደ ባለዋ ቤተሰቦች እንደሄዱ ይናገራሉ። ነገር ግን እዛው ባሉበት አራቱ በታጣቂዎች መገደላቸውን ያስረዳሉ። አምስት ቀን በተፈጠረው ግርግር ነፍሳችን እናድናለን ብሎ ሸሽተው እናት ድፍት ብለው ቀሩ። አራት ነፍሳቸውን ነው የሞቱት። የልጁ አባት፣ የልጁ የእህቱ ልጅ፣ የኔ አማች፣ የውስተ ሚስቱ ማለት ነው። አራት አራት ሰው ነው የሞቱ። አንድ ቤት ውስጥ ውጭ ነው ስራይ ብለው ተደበቁበት ነው እንጀራ እየበሉ ሰዓት አለፈ፣ ጦሩ አልፏል፣ ሰዓት አለፈ፣ እንግዲህ ደህና ነን ነው ብለው ወጥተው እየበሉ ነው የገድሏቸው ስራይ ብለው በወቅቱ መንቀሳቀስ ባለመቻላቸውም የቤተሰቦቻቸው አስከሬን ከተቀበረ በኋላ መድረሳቸውን ይገልጻሉ። ሆኖም የእርሳቸው ቤተሰቦች አስከሬን ተገኝቶ መቀበር ተቻለ እንጂ በከተማዋ ወደ ሁለት መቶ የሚጠጉ ሰዎች ቤተሰቦቻቸው እንደጠፉባቸው ይገልጻሉ። እንዳነድ ይገሏችኋል ተባል ጀሯችን እየሰና ሰው አስቀረን እንዲህ ተኩሱ። አንድ ቀን ነው ያደሩትማ፣ አንድ ቀን አደሩ። እኛ አልቀበርንም፣ እነሱ ቀበሯቸው። እንደ ቀበሩ ስልክ ደወሉ። በበነገታው እሁድ ሄደን አራቱ ነና ተሸሽገን እንደንትን ሄደን አልቀሰን ተንከባለን መጣ። ንፋስ መውጫ ከተማ አስተዳደር ውስጥ በህወሓት ታጣቂዎች ንብረቶቻቸው እንደወደሙባቸውና እንደተዘረፉ የሚናገሩት ሌላው ተጎጂ የአርቲስት ታማኝ በየነ ቤተሰቦች ናቸው። የአርቲስት ታማኝ እህት ባል እንደሆኑ የነገሩኝ አቶ ጌታቸው ማስረሻ የወደመው ንብረት ከፍተኛ መሆኑን ነግረውኛል። እንግዲህ እኛ መጀመሪያ ጦሩ ተንዶ ሲመጣ ምንድነው? የት ልትሄዱ ነው? ጥላቸው እነ ስንላቸው ራስ ለራሩ ብያለ በሙሉ እየወጣ ሄደ። ከዚያ በኋላ መጨረሻ ያወቅ ነው የእዚህ እዝ የነበረው ከባድ መሳሪያ ምድርተኛ በሙሉ መሳሪያው ወጥቶ ሲሄድ እረ ውጡ፣ ውጡ አሉና ምንድን ምንድነው ስንል ገብተዋል ተባን። ወጣን። ከወጣን በኋላ ግን እኛ አምልጠናል። እዚህ ሲመጡ ሲገቡ ያው እያንዳንዱን እንቅስቃሴ የሚፈጽሙት በጠቋሚ ነው። እና ጠቋሚዎች ዘው በመምጣት የታማኝ ቤት አገኘን አሉ። እዚህ የኔ ልጅ የሆነ ድርጅት አላት የምግብ ቤቱ። ከዚህ ከገቡ በኋላ አንደኛ ያለውን ቢራ ጠጡ፣ ያለውን ኡዞ ጂን ከጠጡ በኋላ እንዳይሰራ ፍሪጁ በ አስራ አምስት ጥይት ነደሉት። ገቡና የምግብ ቤቱን ይህንን ቴሌቪዥን አውርደው ከሰከሱት ከዛ በመግባት እዚህ አስቀምጠን እዚህ ለሚጠጡ ሰዎች የሚመለከቱበት ነበር። ይህን ቴሌቪዥን ይህን ቴሌቪዥን አውጥተው ሰበሩ። ከቤትም ገብተው ያያችሁትን ቴሌቪዥን ሰበሩ። ከላይኛው ቤትም ያለውን ቴሌቪዥን ሰበሩ። ነዋሪዎቹ የህወሓት ታጣቂዎች ከተማዋን ተቆጣጥረው በቆዩበት ከነሐሴ አምስት እስከ ነሐሴ አስራ ስድስት ድረስ ባሉት ቀናት በርካታ ጥቃት እንደደረሱባቸው ተናግረዋል። ከዚያ በኋላ ከኢትዮጵያ መከላከያ ሰራዊት በአማራ ልዩ ኃይል ከፋኖና ሚኒሻ ጋር ባካሄዱት ውጊያ ተሸንፈው ከከተማዋ እንደወጡ ገልጸው ከወጡ በኋላ በከተማዋ የለቅሶ ስነስርዓት እየተካሄደ መሆኑን ይናገራሉ። በዚሁ ደቡብ ጎንደር ዞን ፋርጣ ወረዳ ጋሳይ በተባለች ከተማ ስደርስ እንዲሁ በተመሳሳይ ከተማው ውስጥ የሐዘን ድባብ ይነበባል። በመንገድ ሰልፍ የሰማሁት የሐዘን እንጉርጉሮ ወደ አንድ ቤት ጎራንድል አደረገኝ። ወይዘሮ መሰለ አባተ የ23 ዓመት ልጃቸውንና እድሜውን በትክክል የማያውቁት የባላቸው ዘመድ በህወሓት ታጣቂዎች እንደተገደሉባቸው ይናገራሉ። አንድ ገደሏቸው። አንዱ ዋርሴ አማች ነው አንዱ የኔ ነው። የባህር የተከታይ ስንት አመት ልጅ ነው? አስራ ስምንት የሆነው እንደሆነ አስራ አንደኛ ክፍል አልፎ አልማርም ብሎ መንጃ ፈቃድ አውጥቶ ትምህርት ውጥቶ ሹፌር ሆነ። አሁን ሹፌር ምን ሚያስ እየነዳ እያለ ምን ሚያስ ማዚ እንዳቋሙ ሞተ። ሸሽጌ ወደ ድጫፉን ላስወትፍ ወይዘሮ ላዋይ ጥራቴ የተባሉ የአምስት ልጆች እናት ለ20 ዓመታት በትዳር አብሯቸው የዘለቁትን የትዳር አጋራቸውን የህወሓት ታጣቂዎች እንደገደሉባቸው ይናገራሉ። ጥይት ነው። እኛ እዚህ ቦታ ግድም ሸሽተን ውለን ማታ ብንመጣ እሱ ከዚህ ኩሎች ሞት ሆነ ያገኘሁት። የተመታ ግን በጥይት ነው። በሁለቱ ከተሞች ተገኝቼ ያነጋገርኳቸው በሀዘን ላይ የሚገኙ ቤተሰቦች ቤተሰቦቻቸውን የገደሉባቸው የህወሓት ታጣቂዎች መሆናቸውን ጁንታው በማለት ያስረዳሉ። በሌላ በኩል የህወሓት ቃል አቀባይ እንዲህ ባሉ በንጹሐን ዜጎች ላይ የሚፈጸሙ ጥቃቶችን በተደጋጋሚ አስተባብለዋል። በቅርቡ በሌላ ከተማ ለተፈጸመ ተመሳሳይ ጥቃት ምላሽ እንዲሰጡ ተጠይቀው ተዋጊዎቻችን ሲቪሎችን ገለዋል የሚለውን ውንጀላ አጥብቀን እናስተባብላለን ብለዋል ተፈጸሙ የተባሉት ወንጀሎች በነፃ አካል እንዲመረመሩ እንደገና እንጠይቃለን ብለዋል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምህረቴ ለአሜሪካ ድምጽ ሲናገሩ በዞናችን ጥፋት ያደረሰው የህወሓት ኃይል ብቻ በሚል በአንድ ቡድን የሚገለጽ አይደለም ብለዋል። እነዚህ ሰዎች የትግራይ ወራሪ ኃይሎች ናቸው። ፍርጥም የትግራይ ኃይል ተሰባስቦ ነው ለወረራ የተሰማራው በዚህ ወረራ እንደታገብነውም እንደተመለከትነውም እንደተመለከት ነውም በዚህ ያልክ የሚታይ እንጂ አንድ ቡድን ሀይል አድርጎ መውሰድ የሚቻል ሀይል አለ። አካባቢያችንም ወሮ ያገኘ ነው። ስንፋለመውም የቆየ ነው። ሀይል አጠቃላይ በዞናችን ውስጥ ዘጠኝ ቀን የሚሆን አካባቢ ነው ለመቆየት እድል ያገኘ። ነገር ግን ከጦርነቱ ይልቅ የዘረፋና ሀፍት ማውደን እና ንጹሐን የመግደል ስራ ደግሞ ሌላ ታርጌት አድርጎ የገባ ሀይል ስለነበር በዚህ ትንሽ ቀን በዜጎቻችን ላይ በንብረቶቻችን ላይ በዜጎቹ ንብረት ላይ በመንግስት ንብረት ላይ በህብረተሰብ መጠጠኛ ተቋማት ላይ ያደረሰው ጥፋት ቀላል የሚባል አይደለም። በደቡብ ጎንደር ዞን ህወሀት ተቆጣጥሯቸው በነበሩ አካባቢዎች ብዙ ንጹሐን ዜጎች መገደላቸው፣ ንብረት ማውደማቸው ይታወሳል ካሉ በኋላ የደረሰውን ጉዳት በዝርዝር ለማጣራት ከክልል እስከ ወረዳ ድረስ አጣሪ ኮሚቴ መቋቋሙን ተናግረዋል። ጥናቶች በጎንደር ዩኒቨርሲቲ ተጠንተዋል በደብረ ታቦር ዩኒቨርሲቲም ተጠንቷል። መረጃዎች ተወስደው የህግ መሰረት እንዲኖረው ለማድረግ የሚያስችሉ ስራዎች ሰርተናል። ከዛ ውጭ የአካባቢ መስተዳደሮች ኮሚቴ ያቋቁመው የጠፉ ንብረቶችን የመመዝገብ ስራ በመስራት ላይ ነው ያለው። የክልሉ መንግስትም ለዚሁ ተመሳሳይ አላማ የተቋቋመ ኮሚቴ ያቋቁመው የጠፋው የጥፋት የተዘረፈውን ዝርፊያ በተመለከተ ስራዎች ተሰርተዋል። በነገራችን ላይ አሁን እነዚህ ኮሚቴዎች የሰሩ ስራ በመንግስት ተቋማትና በትልልቆቹ ተቋማት በማህበራዊ አገልግሎት በግድ ተቋማት ላይ የተከሰቱትን ውጤት ያሳይ ይሆናል እንጂ በእያንዳንዱ ቤት ውስጥ የሆነውን ነገር እነሱም ቢሆን የሚያገኙት አይደለም። ምክንያቱም በእያንዳንዱ ቤት ውስጥ ዘረፋ ተካሂዷል። ምክንያቱም ገና ፋይናላይት ያልተደረጉ በርካታ ጉዳዮች አሉ ጉዳዮች አሉ። ቀን እየተገኘ መረጃዎች እየተገኙ አሁንም እየተሰባሰቡ ያሉ መረጃዎች ስለሆነ ያሉት በዚህ አጭር ሰዓትና ጊዜ ውስጥ ከየትኛውም አካባቢ በተለየ ሁኔታ ጉዳት ያደረሰበትን አካባቢ ስለሆነ ገና ያልደረስንባቸው ተለቅመው ያላለቁ መረጃዎች ስላሉ በደቡብ ጎንደር ዞን ባሉ ከተሞች ተዘዋውሬ ያነጋገርኳቸው ነዋሪዎች ታሪክ በዚህ አላበቃም። ቀሪውን በነገው ምሽት ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አስቴርንም ለዘገባው አመሰግናለሁ። አድማጮች የዚህን ዘገባ ሰፋ ያለ ዝርዝር በድረ ገጻችንና በማህበራዊ ገጾቻችን ላይ ታገኛላችሁ። አድማጮች ተከታዩም ታዲያ የመጽሔት ርዕስ ወደ አስመራ መቀሌና አዲስ አበባ የሚወስደን ነው። ኢትዮጵያ ውስጥ ያለው ግጭት እንዲራዘም ሰበብ የሚሆኑ ተጠያቂዎችና ተባባሪዎች ላይ አዲስ ማዕቀብ ለመጣል የሚያስችል በሚል የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ባለፈው አርብ ያወጡትን የፕሬዝዳንታዊ ትዕዛዝ የኤርትራ መንግስት ኮንኖታል። በሌላ በኩል ህወሀት ትናንት ባወጣው መግለጫ ትእዛዙን እንደሚደግፍ ገልጦ እንዲያውም እጅግ የዘገየ ቢሆንም ለአካባቢው ቀውስ ግን መፍትሄ የሚያስገኝ ይሆናል ብሎታል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በበኩላቸው በዕለቱ ባወጡትና ለፕሬዚዳንት ባይደን ይድረስ ባሉት ግልጽ ደብዳቤ የዩናይትድ ስቴትስ ተከታታይ አስተዳደሮች በኢትዮጵያ ላይ ይዘዋቸዋል ባሉት የተዛባ አመለካከት ቅሬታ አዘል መልእክት አስተላልፈው ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣንን መጠቅለልን በሚመርጡ የተከፉ ሰዎች የተቀነባበረ ተጽዕኖ ለሚያስከትላቸው መዘዞች አትንበረከክም ማለታቸው ተዘግበዋል። የሁሉንም ወገኖች ምላሾች አጣምረው ሀብታሙ ስዩም ተከታዩን አጠናቅረዋል። ሰሜን ኢትዮጵያ ውስጥ እየተካሄደ ያለው ግጭት ግዙፍ ሰብአዊ እንግልት ያስከተለና እንደ ሀገርም የኢትዮጵያን አንድነት አደጋ ላይ የጣለ አሳዛኝ ሁኔታ እንደሆነ በመግለጽ የተነሳው የፕሬዚደንት ጆ ባይደንን ትዕዛዝ የያዘው መግለጫ አንድ ሚሊዮን የሚሆኑ ሰዎች ቸነፈር በሚመስል ሁኔታ ውስጥ መሆናቸውንና ሌላ አንድ ሚሊዮን ሰው በግጭቱ ቀጥተኛ ተጽዕኖ ምክንያት እጅግ ለበረታ የምግብ እጥረት መጋለጡን አትተዋል። የሰብአዊ እርዳታ ሰራተኞች እንዳይንቀሳቀሱ መታገዳቸውን መንገላታታቸውንና መገደላቸውን ፕሬዚደንት ባይደን ጠቁመው በሰዎች ላይ በሚፈጸሙ የወል ግድያዎች፣ መድፈር፣ የጾታ ጥቃቶችና ሲቪል ማህበረሰቦችን የማሸበር አድራጎቶች በእጅጉ ያዘኑ መሆናቸውን አመላክተዋል። ዩናይትድ ስቴትስ ለዚህ ግጭት ሰላማዊ መፍትሄ ለማስገኘት በመግፋቷ ቁርጠኛ መሆኗንና ኦሊሴንጎ ኦባሳንጆ የሚመራውን የአፍሪካ ህብረት ጥረትን ጨምሮ ለማደራደር የሚደረጉ ጥረቶችን ሁሉ ሙሉ በሙሉ እንደምትደግፍ ፕሬዚደንቱ ገልጸዋል። አስተዳደራቸው በድርድር ለሚደረስበት ተኩስ የማቆም ስምምነት በምንም ተጠያቂ ባልሆኑ ሲቪሎች ላይ የሚደርሰው እንግልት እንዲያበቃና ሰብአዊ እርዳታ ለሚያስፈልጋቸው ሁሉ እንዲዳረስ ለማስቻል መጠየቁን እንደሚቀጥል ባይደን አመላክተዋል። ግጭቱ እንዲራዘም ሰበብ በሚሆኑና በተባባሪዎቻቸው ላይ አዳዲስ ማዕቀቦችን ለመጣል የሚያስችል ስልጣን ለገንዘብ ሚኒስትራቸው መስጠታቸውንም አስታውቀዋል። ይህንን ሰፊ ዝርዝር የያዘውን የፕሬዚደንቱን ትእዛዝ የኢትዮጵያ መንግስት እንደማይቀበለው ጠቅላይ ሚኒስትር አብይ አህመድ ባወጡት ግልጽ ደብዳቤ ማሳውቃቸው ባለፈው አርብ ተዘግበዋል። ራሱን የትግራይ መንግስት ብለው የሚጠራውና የፌዴራሉ መንግስት ሽብርተኛ ቡድን የሚለው ህወሓት ትናንት ባወጣው መግለጫ የፕሬዚደንት ባይደንን ትእዛዝ እንደሚደግፍ አስታውቋል። ትግራይ ውስጥ በሚንቀሳቀሱ የኢትዮጵያ የኤርትራና የአማራ ኃይሎች ይፈጸማሉ የሚላቸውን የዓለም አቀፍ ሰብአዊ ህግጋት ረገጣዎችና የሰብአዊ መብት ጥሰቶች መፍትሄ ለማስገኘት የዩናይትድ ስቴትስ መንግስት እየወሰዳቸው ናቸው ላላቸው ዘርፈ ብዙ እርምጃዎች ህወሓት ምስጋና አቅርበዋል። የኤርትራና የአማራ ኃይሎች ከትግራይ እንዲወጡና ትግራይ ውስጥ እየተካሄደ ላለው ጦርነት ሰላማዊ መፍትሄ እንዲገኝ የሚያስችል የድርድር ተኩስ አቁም እንዲደረግ ዩናይትድ ስቴትስ ላደረገችው ተደጋጋሚ ጥሪ አድናቆታችንን እንገልጻለን ብለዋል። በመግለጫው የዩናይትድ ስቴትስ መንግስት ከሌሎች ዓለም አቀፍ አጋሮች ጋር በመሆን የተኩስ አቁም ስምምነቶችና ድርድሮችን እንዲያመቻችም ጠይቀዋል። ፕሬዚደንታዊው የማስፈጸሚያ ትእዛዝ እጅግ የዘገየ ቢሆንም በአካባቢው ያለው ቀውስ መፍትሄ እንዲያገኝ እጅግ ብዙ ያበረክታል ብለዋል። የህዋት ምላሽ በክልሉ ውስጥ በኢትዮጵያ ፌዴራል መንግሥት በአማራ ክልል ኃይሎችና በኤርትራ መንግሥት ኃይሎች እየደረሱ ናችሁ የሚላችሁን በደሎችና መዘዞቻቸውን የተነተነው የሕወሓት መግለጫ ወታደራዊ መፍትሄ የመጀመሪያው ተመራጭ የሆነው መንገድ ባለመሆኑ ከፕሬዚደንቱ ጋር እንደሚስማማ አመላክተዋል። የከፋ ያለው የኢትዮጵያ መንግስት ከበባ የትግራይ ሕዝብ እንደ ባንክ፣ ኤሌክትሪክ፣ ቴሌኮሙኒኬሽንና ንግድ፣ የአየርና የየብስ ማመላለሻና ማጓጓዣ፣ ሰብዓዊ እርዳታን የመሳሰሉ መሠረታዊ አገልግሎቶች እንዳያገኝ ማድረጉን ይሄው የህዋት መግለጫ ጠቁሞ ህዋት ከትግራይ ውጭ ያለው ወታደራዊ ዘመቻው የወረራ አድራጎት ሳይሆን ያንን ከበባ ለመስበር የወሰደው የመጨረሻ እርምጃ እንደሆነም ጠቁሟል። በትክክለኛው አቅጣጫ የተወሰደ እርምጃ ነው ያለው ያለፈው አርብ የፕሬዚደንት ባይደን ትዕዛዝ አስኳል ሐሳቦችን ለመደገፍ ዝግጁ መሆኑን የገለጸው ህወሓት፣ የትግራይ መንግስት እጅግ አጣዳፊ ቅድሚያ ጉዳይ ሁሉም ነገር ከመጀመሩ በፊት ወደ ነበረበት ሁኔታ መመለሱ ነው ብሏል። ሁሉም ወራር ያላቸው ኃይሎች በሕገ መንግሥቱ ከተደነገጉ የትግራይ አካባቢዎች መውጣት አለባቸውም ብሏል። ይህም የአማራ ኃይሎች ከጦርነቱ በፊት ወደ ነበረ ይዞታቸውን እንዲመለሱና የኤርትራ ኃይሎች ከኢትዮጵያ መውጣትን እንደሚያካትት አትቷል። በድርድር የተኩስ አቁም ለማድረግ እየተደረገ ያለውን ዓለም አቀፍ ጥረት እንደሚያደንቅ የገለጸው የህዋት ምላሽ ትግራይ ላይ ተካሂደዋል ባለው ጦርነት ውስጥ በተፈጸሙ የጭካኔ አድራጎቶች ላይ ነፃ ምርመራ እንዲደረግና አድራጊዎቹ ለወንጀላቸው በተጠያቂነት እንዲያዙም ጠይቋል። ይህ በእንዲህ እንዳለ የፕሬዚደንት ባይደንን ትእዛዝ እንደሚቃወም የኤርትራ መንግስት ዛሬ በወጣው መግለጫ አስታውቋል። ዝርዝሩን ከአስመራ ብርሃነ በረሃ ያቀርበዋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በሰሜን ኢትዮጵያ ባለው ግጭት የሰብአዊ ጉዳዮችና የሰብአዊ መብት ጥሰቶች ላይ እጅ አለባቸው ባላቸው የተወሰኑ ሰዎች ላይ ማዕቀብ እንዲደረግ አርብ መስከረም ሰባት ፕሬዝደንታዊ ትዕዛዝ መስጠታቸው ይታወቃል። በትዕዛዙ መሰረትም የኢትዮጵያና የኤርትራ መንግስታት ህወሀትና የአማራ ክልላዊ መንግስትን ተጠያቂ እንዲያደርግ ለአሜሪካ የገንዘብ ሚኒስቴር ስልጣን የሰጠ ነው። ይህን ተከትሎ የኤርትራ መንግስት ቅዳሜ መስከረም ስምንት ምሽት ባወጣው መግለጫ ውሳኔውን በሕግ ተቀባይነት የሌለው ሲል አጥብቆ ተቃውሞታል። የኤርትራ መንግሥት በመግለጫው የህወሀት መሪዎች በሰሜን እዝ ላይ ወረራ እንደጀመሩ በግልጽ በአደባባይ መናገራቸውን በማስታወስ ወረራው አስቀድሞ በድርጅቱ የማዕከላዊ ሽማግሌ ስብሰባ ላይ በውይይት የጸደቀ እቅድ እንደነበረም በጦርነት ወቅት የተገኘው የህወሀት ምስጢራዊ ሰነድ አጋልጧል ብለዋል። መግለጫው አያይዞም ባለፉት ወራት ይሄን አቻ የሌለው ሲል የገለጸውን ወንጀል ለመሸፋፈንና ህወሀትን ከተጠያቂነት ለማዳን ከዛም ባለፈ ኃጢአቱን ወደ ሌላ ወገን ለማሳበቅ በሰብአዊ መብትና የሰብአዊ እርዳታ ስም ሲካሄድ የቆየው ጆሮ የሚያደነቁር ያለው የተደራጀ የፕሮፓጋንዳ ዘመቻ እጅግ አስደማሚ ነው ብለዋል። ህወሀት እንደ ኤውሮጳውያኑ አቆጣጠር በሺ ዘጠኝ መቶ ዘጠና ስምንት ኤርትራ ላይ ጦርነት በማወጅ በሰላማዊ ሰዎች ላይ ሰፊ የጦርነት ወንጀል በመፈጸም ራሳቸው አሜሪካና የአውሮፓ ህብረት ምስክር ወይ ዋስ ሆነው የፈረሙበትን የመጨረሻና አሳሪ ብይን ባለመቀበል ለሀያ አመታት በቀጠናው የፈጠረው ውጥረት ሶማሊያ ላይ የፈጸመው ወረራና ውድመት እንዲሁም በኢትዮጵያ ህዝብ ላይ የፈጸመው ግፍ፣ በደልና ከፍተኛ የሰብአዊ መብት ግሰት በዋናነት በአሜሪካና የአውሮፓ ህብረት ሀገራት ተባርኮ ሲፈጽመው የነበረው ወንጀል እንደሆነ የኤርትራ መንግስት በመግለጫው እንደ ማስረጃነት አቅርቧል። አሁን በኢትዮጵያ የተከሰተውና የአፍሪካ ቀንድን በአሉታ እየጎዳ ያለው የጸጥታ ችግርና የሰብአዊ ቀውስ ህወሀት ባለፉት ሀያ ሰባት አመታት የስልጣን ዘመኑ በምዕራባውያን ሀገራት ትልቅ ባጀትና አይዞህባይነት እየታገዘ ሲፈጽመው የነበረው ወንጀል ውጤትና ቀጣይ ተግባር ነውም ብሏል መግለጫው። በአሁኑ ወቅት ህወሀት በተጨነቀ መንፈስ ውስጥ ሆኖ ወዲያና ወዲህ እያለ ባለበት የቀቢጸ ተስፋ ሰዓት የኢትዮጵያ ህዝብ ራሱን መከላከልና ደህንነቱን ማስጠበቅ ባህሪያዊና ህጋዊ መብቱ እንደሆነም መግለጫው ጠቁመዋል። ህወሀት ራሱን ከተጠያቂነት ለማሸሽ የትግራይ ህዝብን እንደ መያዣነት ይዞ ለከፍተኛ ችግር ለመዳረግ እየፈጸመና እየቀጠለበት ያለው አውዳሚ ተግባር የዓለም ማህበረሰብ ሊኮን ነው ይገባል ያለው የኤርትራ መንግስት መግለጫ በሚሊዮን የሚቆጠሩ ህጻናትና ሴቶችን በጨለማ የከተተ ኢ ሰብአዊ ሲል የገለጸውን ተግባር ከመኮንን ይልቅ የተወሰኑ ወንጀለኞችን ለማዳን የተለያዩ ጫናዎችን በሌሎች ላይ በመፍጠር ታሪክ ይቅር የማይለው ኢፍትሐዊ ተግባር ነው ሲል በምዕራባውያን ሀገራት እየተደረገ ያለውን ተግባርም ኮንኖታል። በእንዲህ ሁኔታ በአሜሪካና የአውሮጳ ሀገራት የሚተላለፉ ውሳኔዎችና የሚወሰዱ እርምጃዎችን ዋነኛ የሀገራዊ ህጎችን፣ እንዲሁም የሀገራትንና ህዝቦችን ነጻነትና ሉዓላዊነትን የሚግሱ በማጠልሸትና በማሰይጠን ዲፕሎማሲያዊ ማስፈራራት የሚያምኑና የሚሞረከዙ በመሆናቸው በርትዕና በህግ ተቀባይነት የላቸውም ሲል የኤርትራ መንግስት የጆ ባይደንን ውሳኔ በመግለጫው አጥብቆ ተቃውሞታል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ አመሰግናለሁ፣ ብርሃን ለዘገባው። በሌላ በኩል ባለፈው ዓርብ ለወጣው የፕሬዚደንት ባይደን ማስፈጸሚያ ትዕዛዝ በእለቱ ይድረስ ለፕሬዚደንት ጆሴፍ ባይደን የሚል ግልጽ ደብዳቤ ያወጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የዩናይትድ ስቴትስ ተከታታይ አስተዳደሮች በኢትዮጵያ ላይ ይዘዋል ባሉት የተዛባ አመለካከት ቅሬታ አዘል መልእክት አስተላልፈዋል። ህወሓት በሀገሪቱና በህዝቦቿ ላይ አድርሰዋል ያሏቸውን በደሎች ባተቱበት በዚሁ ባለሶስት ገጽ ምላሽ ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣን አላግባብ መያዝን በሚመርጡ የተከፉ ሰዎች የተቀነባበረ ተጽዕኖ ለሚያስከትላቸው መዘዞች አትንበረከክም ብለዋል። ሀብታሙ አመሰግናለሁ፣ ብርሃነ በርሄንም እንዲሁ። አድማጮች ተከታዩም ከተመሳሳይ ርዕስ ጋር የሚያቆየን ነው። ታዲያ ወደ አዲስ አበባ ነው የሚመልሰን። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ከሰሜን ኢትዮጵያ ግጭት ጋር በተያያዘ ያስተላለፉትንና ቀደም ብለን ያነሳ ነውን የማዕቀብ ውሳኔ አጥፊውን ህወሓትንና ህጋዊውን መንግስት በኩል የተመለከተ ነው ሲሉ የአሜሪካ ድምፅ አስተያየታቸውን የተቀበላቸው የአዲስ አበባ ከተማ ነዋሪዎች ተናገሩ። የዩናይት ስቴትስን መንግስት ከውስጥ የሚያሳስቱ ኃይሎች ሊኖሩ ይችላሉ ያሉት አስተያየት ሰጪዎቹ ውሳኔውን ቆም ብሎ ሊያየውም ይገባል ብለዋል። የከተማዊቱን ነዋሪዎች ተዘዋውሮ ያነጋግረው ዘጋቢያችን እስክንድር ፍሬው አለፍ አለፍ ብሎ ያሰባሰባቸውን እነኝህን አስተያየቶች እንዲህ አሰናድቷቸዋል። በጣም አመሰግናለሁ ስለ ጊዜዎት። እስቲ ሙሉ ስሞትን በምን ስራ ላይ ተሰማሩ? ሸተዋሊ መንገሻ፣ የግል ስራ። አቶ ሸተዋሊ እንግዲህ የአሜሪካ ፕሬዚዳንት ጆ ባይደን ኢትዮጵያ ውስጥ ያለው ግጭት እንዲባባስ አደረጉ ባሏቸው የኢትዮጵያ የአማራ ክልል፣ የኤርትራ፣ የህወሓት ባለስልጣናት ላይ አዲስ ማዕቀብ የሚያስችል ትዕዛዝ አስተላልፈዋል። አዲስ ማዕቀብ መጣል የሚያስችል እንዴት አዩት? በሱ ላይ አስተያየቶትን ስ ኢትዮጵያ አይገባት። ህዝብ የመረጠው መንግስት ነው፣ ጥሩ እየሰራልን ነው። ሁላችንም ለዘለንግታይም ኢትዮጵያ እንዲገዛት የምንፈልገው መንግስት ጫና ማድረጉ ማንም ኢትዮጵያዊ አይቀበለው። በጣም ነው ያዘን ነው እና መንግስታችን ላይ ያላቸውን እይታዎች ቢያነሱልን ደስተኛ ነን። አለሙ ጀርሳ እባላለሁ የመንግስት ሰራተኛ ነኝ። ማዕድንና ኢነርጂ ሰራተኛ ነኝ እ አቶ አለሙ እንግዲህ የአሜሪካው ፕሬዚዳንት ጆ ባይደን ኢትዮጵያ ውስጥ ግጭት እንዲባባስ ምክንያት እየሆኑ ነው በሚል በገለጿቸው በኢትዮጵያ መንግስት በአማራ ክልል ባለስልጣናት በህወሓት በኤርትራ መንግስት ላይ አዲስ ማዕቀብ መጣል የሚያስችል ትዕዛዝ ፈርመዋል። እንዴት አዩት? ይሄ በጣም የሚያሳዝን ነው። በእውነት በጣም ኢፍትሐዊነት የበዛበት በጣም የሚያሳዝን በቃ ልክ ጉልበት አለኝ ብሎ ተጽዕኖ የመፍጠር በጣም ያሳዝናል። ምክንያቱም ያኛው አካል እሳቸው እሳቸው ራሳቸው ለምሳሌ በዓለም ደረጃ አሸባሪን እየተዋጉ እዚህ ጋር ደግሞ ሽብርን አንድ ሀገር ውስጥ ማራመድ በጣም የሚያሳዝን ነገር ነው። ሪሊ በጣም በጣም በጣም የሚያሳዝን ነው። በእውነት ልክ ይሄ ሰፈር ውስጥ በጉልበት በቃ ዝንበል እንደማለት ነው። በቃ ይሄ ዝም ብሎ ይሄ በጡንቻ ብቻ የማሰብ እኔ ዝናስቻ አዲስ አበባ ዩኒቨርሲቲ ላይብረሪ ትእዛዝ መሰጠቱ አግባብ አይደለም ነው የምለው። ለምን ፍታዊ አይደለም ያንድ ወገን ብቻ ያደላ ስለሆነ፣ ስለዚህ ሁለቱንም ወገን ቢያዩት ቢሰሙት ይሄ ጥሩ ነው ላለው ለምን ቢባል አሁን ችግሩ የተባባሰው ግጭቱ የተባባሰው ሁለቱም ላይ ነው። አማራም ክልል ላይ ነው፣ እዛም ክልል ላይ ነው። ሁለቱም ሳይድ ላይ የሞተ ያለው ወገን ነው፣ ግን አንድ ሳይድ ይዞ መናገሩ አግባብ አይደለም። ይሄ ደግሞ አንድ ታላቅ ሀገር ነን ከሚል ሰው የሀገራችንን ሕልውና እያስጠበቀ ያለ መንግስት፣ ነው እንጂ ግጭት እያባባሰ እየበደለ፣ በፍጹም አረ ሞት ይቅር በደል ይቅር ኢትዮጵያን ተደራሽ እናርጋት ነው ወደ በለጸጉት ዓለም ይህንን ሪዮት ዓለም የሚያካሄድ መንግስት ሊፈረጅም ሊወነጀልም አይገባም። እና እኛ ኢትዮጵያኖች ደግሞ በጣም አዝነናል። የራሳቸውን ተጽዕኖ ነው። ምክንያቱም የሚያስቡትን አላማ ለማራመድ ሲሉ እንጂ ይሄ ምንም እንትን ግጭትን ያቆማል ብዬ አላስብም። ምክንያቱም እሳቸው ለምን ከአይስ ጋር አይደራደሩምሽ? በቃ አሁን እኮ እንደዛ ማለት ማለት አሁን በአለም ላይ ያለውን አሸባሪ ድርጅት ለምን አይደራደሩም እሳቸውሽ? እሳቸው ያሳዩን፣ ተደራድረውና ነው መሆን የሚችለው። ኢትዮጵያዊ ለኋላዊ አገር ናት። እነሱ ስለፈረሙ ሀሳብ የሚያስለውጡን ነገር አይደለም። ስለዚህ የሚወስኑትን ነገር አግባብ አይተው አድምጠው አስልተው ይህንን ቢወስኑ ይሄ አግባብ ነው ብዬ በራሴ አስባለሁ። አሁን ግን እየተደረገ ያለው ነገር አግባባይ እንዳውም የባሰ የህዝብን ቁጣ የሚያነሳሳ ነገር ነው። ለምን እውነታው እያለ አንድ ወገንን ሰምቶ ይህንን ማድረግ ምንም ይህን ደግሞ በማድረግ እኛን ምንም ምንም በቃ ምንም ምንም የሚያመጡትም ለውጥ ምንም የሚመጣው ነገር እያለ ነው ስለዚህ የኔ አስተያየት ይሄ ነው። ቆም ብለው ቢያስቡት ቢያዩት፣ ከሁለት ወገን ሰምተው ሚዛናዊ ቢሆኑ፣ አንዱ ወገንን ያደላ ብቻ ባይሆን ጥሩ ነው ብዬ አስባለሁ። የኔ አስተያየት ይሄ ነው። እስክንድር አመሰግናለሁ። አድማጮች ተከታዩ የመጽሔት ርዕስ የመጨረሻ ይሆናል። ኦብነግና ሌሎች ፓርቲዎች ራሳቸውን ከምርጫው ማግለላቸው በቀጣዩ የምርጫ ሂደት ላይ ምንም አይነት ለውጥ አያመጣም ሲል የምርጫ ቦርድ አስታወቀ። የቦርዱ የኮሚኒኬሽን አማካሪ ሶሊያና ሽመልስ በሰጡት መግለጫ በፖለቲካ ፓርቲዎቹ የቀረቡ አቤቱታዎችን ለመፍታት ከአንድ ወር በፊት ቦርዱ የሚጠበቅበትን ሁሉ ማድረጉን ገልጠው በአሁኑ ወቅት ኦብነግና ሌሎች ፓርቲዎች ራሳቸውን ከምርጫው ማግለላቸው በሂደቱ ላይ የውጤትም ሆነ የአሰራር ለውጥ አያመጣም ነው ያሉት። መስከረም ሀያ ለሚከናወነው የድምፅ አሰጣጥ ሂደት ቦርዱ ዝግጅቱን ማጠናቀቁን የገለጹት ሶሊያና በምርጫው 2013 በሁለቱም ዙሮች ድምፅ ባልተሰጠባቸው ስፍራዎች ስለሚካሄደው ምርጫ እስካሁን ውሳኔ ላይ ያለመደረሱንም አመልክተዋል። ለዘገባው ኬኔዲ አባተ የኢትዮጵያ ብሔራዊ ምርጫ ቦርድ የፊታችን መስከረም 20 በሶማሌ፣ በሀረሪና በደቡብ ክልሎች ለሚከናወነው የድምፅ አሰጣጥ ሂደት ዝግጅቱን ማጠናቀቁን አስታውቋል። የቦርዱ የኮሚኒኬሽን አማካሪ ሶሊያና ሽመልስ ዛሬ በሰጡት መግለጫ በ47 የምርጫ ክልሎች የሚካሄደውን የድምፅ አሰጣጥ ሂደት ጨምሮ በደቡብ ክልል በተጓዳኝነት ለሚካሄደው የክልል ምስረታ ሕዝበ ውሳኔም አስፈላጊው ዝግጅት መደረጉን አመልክተዋል። 47 የተወካዮች ምክር ቤት እና 105 የክልል ምክር ቤት ምርጫ ክልሎች ላይ መስከረም 20 ቀን ድምጽ ይሰጣል። 7054 አካባቢ የሚሆኑ ምርጫ ጣቢያዎች አሉ። በምርጫ ጣቢያ ደረጃ ካየ ነው ማለት ነው። አስፈጻሚዎቻችንን ቁጥር ለማየት ወደ 30 ሺህ የሚሆኑ የምርጫ አስፈጻሚዎች ይኖሩናል። እንግዲህ ከዚህ ጋር ተያይዞ አንደኛው እየሰራን የነበረው ህዝበ ውሳኔ የደቡብ ምዕራብ ኢትዮጵያ ህዝበ ውሳኔ፣ ለሱም የህዝበ ውሳኔውን ምልክቶች የሚያስተዋውቁና ህዝበ ውሳኔው የሚደረግባቸውን ቦታዎች እና ዞኖች የሚያስተዋውቁ ህዝበ ውሳኔው ላይ ድምጽ መስጠት ሰዎች እንዲሳተፉ የሚያደርግ መልእክትም አዘጋጅተናል ማለት ነው። በአጠቃላይ መስከረም ሀያ ላይ ድምጽ ይሰጣሉ ብለን የምንጠብቃቸው ዜጎች ወደ ሰባት ነጥብ ስድስት ሚሊዮን አካባቢ ናቸው። ይህ እንግዲህ በደቡብ ክልል፣ በሀረሪና በሶማሌ ክልል ያሉ ማለት ናቸው። በምርጫው የሚወዳደሩ የፖለቲካ ፓርቲዎች በዘጠኝ የክልል ሚዲያዎች የአየር ሰዓት ተደልድሎላቸው የምርጫ ቅስቀሳ ሲያደርጉ መቆየታቸውንም የገለጹት የቦርዱ የኮሚኒኬሽን አማካሪ የቁሳቁስ ዝግጅቶችም መጠናቀቃቸውን ነው የተናገሩት። ይሁንና የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ራሱን ከምርጫው ማግለሉን አስታውቋል። ይህን በተመለከተ የፓርቲው የህዝብ ግንኙነት ኃላፊ አቶ ሐሰን አብዱልቃድር ለቪኦኤ በሰጡት አስተያየት ነፃና ፍትሐዊ ምርጫ ለማድረግ የሚያስችል ምቹ ሁኔታ ባለመኖሩ በሶማሌ ክልል ከሚደረገው ምርጫ ራሳችንን አግልለናል ብለዋል። በክልሉ ለመወዳደር ከተመዘገቡ ፓርቲዎች አንዱ የሆነው ነፃነትና እኩልነት ፓርቲም ራሱን ከምርጫው ያገለለ ሲሆን ሁለቱም ፓርቲዎች የኢትዮጵያ ብሔራዊ ምርጫ ቦርድን ወቅሰዋል። የቦርዱ የኮሚኒኬሽን አማካሪ ሶሊያና ግን በፓርቲዎቹ የቀረቡ አቤቱታዎችን ለመፍታት ቦርዱ የሚጠበቅበትን ሁሉ ማድረጉን ገልጸው አሁን ላይ ኦብነግና ሌሎች ፓርቲዎች ራሳቸውን ከምርጫው ማግለላቸው በምርጫው ሂደት ላይ ለውጥ እንደማያመጣ ተናግረዋል። ችግሮች ነበሩና ችግሮቹ ለመፍታት ከቦርዱ ጋም የሚፈለገውን ያህል ትክክል ውጤት አላገኘንም ብሎ ከምርጫው ላይ ወጥቷል። ቴክኒካሊ ይሄ ውሳኔ በምርጫ ሂደቱ ላይ ምንም አይነት የውጤትም ሆነ የአሰራር ለውጥ አያመጣም። ምክንያቱም እንደምታውቁት የእጩዎችን መሰረዝ፣ ማውጣት፣ መቀየር ያንን ደግሞ ለመራጮች ማሳወቅ የድምጽ መስጫ ቀን ከመካሄዱ ከአንድ ወር በፊት ቀድሞ የሚጠናቀቅ ነገር ነው። ስለዚህ የምር ድምጽ መስጫ ወረቀቶቻችን ላይ የምንቀይረው ነገር አይኖርም። ለመራጮቻችን የምንሰጠው መረጃ ላይ የምንቀይረው ነገር አይኖርም። ሶማሌ ክልል ላይ እንደምታውቁት፣ በመጀመሪያ ደረጃ ከፖለቲካ ፓርቲዎች የመጡትን አቤቱታዎች በጣም ሲሪየስሊ ነው የወሰድ ናቸው ምርጫ አስፈጻሚዎቹ ችና በምርጫ ክልል ደረጃ ያለው አቤቱታቸው ለመፍታት በጣም ብዙ ርቀት ቦርዱ ሄዷል ብለን ነው የምናስበው። እንግዲህ በፖለቲካ ፓርቲዎች በኩል በተለየ ሁኔታ መታየቱ አሳዛኝ ነው። ስለዚህ መራጮችም ራሳቸው አንድ ሳምንት ሲቀራቸው እጩዎች አይደለንም ወይም ደግሞ ምርጫው ላይ አንሳተፍም ማለት ትንሽ ያለ መራጮችም ቢሆን ኃላፊነት የጎደለው ሀሳብ ነው ብዬ ነው የምወስደው። ሰኔ 14 2013 ዓ ምት በተካሄደው ምርጫ በ436 የምርጫ ክልሎች ላይ የድምፅ አሰጣት ሂደት የተከናወነ ሲሆን ከነዚህም በ410 የምርጫ ክልሎች ያሸነፉ ፈው ብልጽግና ፓርቲ መስከረም 24 አዲስ መንግስት ለመመስረት እየተሰናዳ ነው። ከትግራይ ክልል ውጭ በጸጥታ ችግርና በሌሎች ምክንያቶች ድምፅ ካልተሰጠባቸው የምርጫ ክልሎች መካከል በ47ቱ መስከረም 20 ድምፅ ይሰጣል ተብሎ ይጠበቃል። ይሁንና በሁለቱም ዙሮች የምርጫ 213 የድምፅ አሰጣጥ ሂደት ያልተከናወነባቸውን ስፍራዎች በተመለከተ እስካሁን የተሰጠ ውሳኔ አለመኖሩን ወይዘሪት ሶሊያና ገልጸዋል። ድምፅ አሰጣጥ ሳናረግባቸው የቀሩ ቦታዎች ኦሮሚያም የተወሰነ ሰባት ምርጫ ክልል አይ ቲንክ አማራ ላይም ወደ አስር ምርጫ ክልል ይደርሳሉ ይመስለኛል። በተለያዩ ምክንያቶች የተነሳ ሳይደረግባቸው የቀሩት ባለፈው ሰኔ አስራ አራት ድምጽ ያልተሰጠባቸው፣ አሁንም ድምጽ የማይሰጥባቸው ቦታዎች እስካሁን ድረስ የተወሰነ የተቆረጠ ቀን የለም። ነገር ግን ቁጥራቸው ትንሽ ስለሆነ ሰብሰብ አድርገን አንድ ጊዜ ማድረግ የምንችልበት ሁኔታ መቼ ነው የሚሆነው የሚለውን ነገር እንወስናለን። በደቡብ ምዕራብ ኢትዮጵያ ለክልል ምስረታ የሚካሄደውን ህዝበ ውሳኔ የሚከታተል የቅርንጫፍ ቢሮ ቦርዱ በቦንጋ ከተማ መክፈቱንም የተናገሩት የኮሚኒኬሽን አማካሪዋ መስከረም ሀያ የሚሰጠው ድምጽ ውጤት በአስር ቀናት ውስጥ እስከመስከረም እስከ መስከረም 30 ይፋ እንደሚሆንም ጠቁመዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ አመሰግናለሁ። አድማጮች አሁን ሳምንታዊው ስፖርት በኮፐንሃገን በተደረገ የግማሽ ማራቶን ውድድር ኢትዮጵያውያን አትሌቶች በሁለቱም ጾታ አሸነፉ። በዴንማርክ ኮፐንሃገን ከተማ ትናንት በተደረገ የግማሽ ማራቶን ውድድር በሴቶች ምድብ አትሌት ፀሐይ ገመቹ በ1 ሰዓት ከ05 ደቂቃ 08 ሰከንድ በሆነ ሰዓት የኮፐንሃገን ግማሽ ማራቶንን ክብረ ወሰን በማሻሻል አንደኛ በመውጣት አሸንፋለች። አትሌቷ ከዚህ ቀደም በሲፈን ሀሰን ተይዞ የነበረውን የውድድሩን ክብረ ወሰን በሰባት ሰከንዶች ማሻሻል ችላለች። ሌላኛዋ ኢትዮጵያዊት አትሌት ሳተላይት ሀዊ ፈይሳ በአንድ ሰዓት ከ05 ደቂቃ 41 ሰከንድ በሆነ ሰዓት ሁለተኛ ሆና ውድድሩን ጨርሳለች በዚሁ የሴቶች ግማሽ ማራቶን ሶስተኛ የወጣችው ኬንያዊቷ ቪቪያን ኪፕላጋት ነች በወንዶች ምድብ ደግሞ አትሌት አምደ ወርቅ ዋለልኝ 59 ደቂቃ ከ10 ሰከንድ በሆነ ሰዓት አንደኛ ሆኖ ሲያሸንፍ ኬንያውያኑ አትሌቶች ኬኔት ሬንጁ ና ዳንኤል ማቴኮ ሁለተኛና ሶስተኛ ወጥተዋል በሌላ የአትሌቲክስ ዜና ቅዳሜ መስከረም 8 2014 ዓ ምረት በኬንያ ናይሮቢ በተካሄደው ኮንቲኔንታል ቱር ውድድር በሴቶች 1500 ሜትር ኢትዮጵያውያኑ አትሌቶች ሂሩት መሸሻ እና ፍሬዌኒ ኃይሉ ሁለተኛና ሶስተኛ ወጥተዋል። የኦሎምፒክ የሁለት ጊዜ ሻምፒዮን የሆነችው ኬንያዊቷ አትሌት ፌት ኬፒዮጎን ውድድሩን በአንደኝነት አሸንፋለች። በናይሮቢው የኮንቲኔንታል ቱር ውድድር ላይ በስድስት የውድድር ዘርፎች የተሳተፉት ኢትዮጵያውያን አትሌቶች የሜዳሊያ ሰንጠረዥ ውስጥ የገቡባቸው ሌሎች ውድድሮች የወንዶች 1500 ሜትርና 3000 ሜትር መሰናክል ናቸው። ኬንያዊው ቪንሴንት ኬተር በአንደኝነት ባሸነፈበት 1500 ሜትር ውድድር ኢትዮጵያዊው አድሃን ካሳይ ሶስተኛ ሲወጣ የሞሮኮው ሶፊያን ኤልባካሊ በድል ባጠናቀቀው የ3000 ሜትር መሰናክል ደግሞ ኢትዮጵያዊው ጫላ በዮ ሶስተኛ በመሆን ውድድሩን መጨረሱን የዓለም አትሌቲክስ መረጃ ያሳያል። በአፍሪካ ሻምፒዮንስ ሊግ ኢትዮጵያን በመወከል ከሱዳኑ አልሂላል ጋር ሁለተኛ የማጣሪያ ጨዋታውን ያደረገው ፋሲል ከነማ ወደ ቀጣዩ ዙር ማለፍ ሳይችል ቀርቷል። በትናንትናው ዕለት ሱዳን ላይ የተደረገው የአልሂላልና የፋሲል ከነማ የመልስ ጨዋታ አንድ ለአንድ በሆነ አቻ ውጤት ተጠናቋል። በአልሂላል ኦምዱርማን ስታዲየም በተካሄደው የሁለቱ ክለቦች ጨዋታ ተመጣጣኝ የኳስ ቁጥጥር የተስተዋለበት ሲሆን ባለሜዳዎቹ ጎል በማስቆጠር ቀዳሚዎች ነበሩ። ለአልሂላል በ23 በሶስተኛው ደቂቃ ላይ አጥቂው መሐመድ አብዱራህማን ጎል ሲያስቆጥር የፋሲል ከነማን የአቻነት ጎል ደግሞ ጨዋታው ሊጠናቀቅ አስር ደቂቃዎች ሲቀሩ በ80ኛው ደቂቃ ላይ ሱራፌል ዳኛቸው በቅጣት ምት አስቆጥሯል። የመልሱ ጨዋታም በዚሁ ውጤት አንድ ለአንድ የተጠናቀቀ ሲሆን በባህር ዳር በተካሄደው የመጀመሪያ ዙር ጨዋታ ሁለት ለሁለት የተለያዩት ሁለቱ ክለቦች ድምር ውጤታቸው ሶስት አቻ ቢሆንም አልሂላል ከሜዳ ውጭ የተሻለ ግብ ያስቆጠረ በመሆኑ ወደ ቀጣዩ የቅድመ ማጣሪያ ውድድር አልፏል። በአፍሪካ ኮንፌዴሬሽን ዋንጫ ቅድመ ማጣሪያ ትናንት የመልስ ጨዋታውን ያደረገው ኢትዮጵያ ቡናም ከውድድሩ ተሰናብቷል። ትናንት በባህር ዳር ዓለም አቀፍ ስታዲየም የኡጋንዳውን ዩአርኤ ያስተናገደው ቡና ሶስት ለአንድ ተሸንፏል። በኡጋንዳ በተካሄደው የመጀመሪያ ጨዋታም ሁለት ለአንድ የተሸነፉት ቡናዎች ጫና ፈጥረው በማጥቃት ለመጫወት በማሰብ የፈጠሩት ክፍተት በመልሶ ማጥቃት ጠንካራ ለነበሩት የዩአርኤ ተጫዋቾች መልካም አጋጣሚን ፈጥሮላቸዋል። የትናንቱን ጨዋታ ሶስት ለአንድ ያሸነፈው ዩአርኤ አምስት ለሁለት በሆነ ድምር ውጤትም ቡናን በሰፊ ልዩነት በማሸነፍ ወደ ቀጣዩ ዙር ማለፉን አረጋግጧል። በአውስትራሊያዋ ባተርስት ከተማ እንደ አውሮፓውያኑ የካቲት 19 2022 ሊካሄድ ታቅዶ የነበረው 44ኛው የዓለም ሀገር አቋራጭ ሻምፒዮና በአንድ ዓመት እንዲራዘም መወሰኑን የዓለም አትሌቲክስ አስታውቋል። ሻምፒዮናው የተራዘመበት ምክንያት አውስትራሊያ የኮቪድ-19 ወረርሽኝን ለመከላከል በሚል በጣለችው የጉዞ ገደብ ከመላው ዓለም ጎብኚዎች ወደ ሀገሯ እንዳይገቡ የሚከለክል ሕግ በማውጣቷ እንደሆነ ነው የዓለም አትሌቲክስ አስተዳዳሪው አካል የገለጸው። ሆኖም ውድድሩ በአንድ አመት ተራዝሞ የካቲት 18 223 እንዲካሄድ ቀን ተቆርጦለታል። የአዘጋጅ ኮሚቴው ተባባሪ ሊቀመንበርና የአውስትራሊያ አትሌቲክስ ቦርድ አባል ጂል ዴቪስ ይህ መሆኑ በየካቲት 223 የሚካሄደውን ሀገር አቋራጭ ሻምፒዮና በተሻለ እቅድ አለም አቀፍ ደረጃውን በጠበቀ መልኩ ለማዘጋጀት ያስችለናል ብለዋል። የዓለም ዋንጫ በየስንት ዓመቱ ቢካሄድ ይመርጣሉ? በሚል አንድ የጀርመን የጥናት ተቋም በ23 ሀገራት 15 ሺህ የእግር ኳስ አድናቂዎችን በመጠየቅ የዳሰሰ ጥናት ሰርቷል። በዚህ ጥናት መሰረት 45 በመቶ የሚሆኑት የዓለም ዋንጫ በአራት ዓመት አንዴ መካሄዱን ቢቀጥል ምርጫቸው መሆኑን ገልጸዋል። 30 በመቶ የሚሆኑት የእግር ኳስ አፍቃሪዎች ደግሞ በየሁለት ዓመቱ ቢካሄድ የሚል ሀሳብ ሲሰጡ፣ 14 በመቶ በ3 ዓመት አንዴ፣ 11 በመቶ የሚሆኑ ት ደግሞ በየዓመቱ ቢካሄድ ምርጫቸው መሆኑን ገልጸዋል። የዓለም እግር ኳስ ፌዴሬሽን ፊፋ አብዛኛው ደጋፊዎች ተቋሙ ብዙ ጊዜ የሚተችበትን በየሁለት ዓመቱ የዓለም ዋንጫ የማካሄድ እቅዱን እንደሚደግፉ ቢገልጽም የእግር ኳስ አድናቂዎች የዳሰሳ ጥናት ግን በሁሉም የዕድሜ ክልል ውስጥ የሚገኙ አብላጫው የኳስ አድናቂዎች የአሁኑ የአራት ዓመት ውህደት ተጠብቆ እንዲቀጥል ይፈልጋሉ። የዓለም ዋንጫ በየሁለት ዓመቱ እንዲካሄድ እቅድ በማቅረብ ላይ የሚገኘው ፊፋ ታዲያ በነባሩና በአሁኑ የእግር ኳስ ገበያ መካከል ሰፊ ልዩነት መኖሩን በመጥ ቀስ ለውጥ መደረግ እንዳለበት ያምናል። አብዛኛው ወጣት የእግር ኳስ ደጋፊዎች በይበልጥ ለለውጥ ዝግጁ እንደሆኑም ነው ፊፋ ጥናቱን በማስመልከት በድረገጹ ባወጣው መረጃ ያስታወቀው። ከ100 በላይ በሚሆኑ ሀገራት 100 ሺህ ሰዎች የሚሳተፉበት ተመሳሳይ ጥናት በመካሄድ ላይ እንደሚገኝም ፊፋ ይፋ አድርጓል። የቬንገር እቅድ በመባል የሚታወቀው የዓለም ዋንጫ በየሁለት ዓመቱ እንዲካሄድ የሚጠይቀው የፊፋ እቅድ በአፍሪካና በበርካታ የኢሲያ ሀገራት እግር ኳስ ማህበራት ድጋፍ ቢያገኝም በሌሎች በርካታ አካላት ግን ተቃውሞ ገጥሞታል። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲን ለስፖርት ዘገባውም አመሰግናለሁ። አድማጮች፣ አሁን የራዲዮ ቴሌቪዥን ወይም ራዲዮ በቴሌቪዥን ዝግጅታችን ዛሬ ጀምረዋል። ፕሮግራማችንን በሳተላይት ለመከታተል እድል ያገኛችሁ አድማጭና ተመልካቾቻችን የመጀመሪያውን ቀን ስርጭታችንን እንዴት እንዳገኛችሁት አስተያየቶቻችሁን አድርሱን። ታዲያ ቀደም ብዬ ያላስተዋወቅኳቸው በዚህ አዲስ የራዲዮ በቴሌቪዥን ስርጭታችን የሚሳተፉና በዛሬውም ስርጭታችን የተሳተፉ ሌሎች ሁለት ባልደረቦችን ላስተዋውቅ። ኤልያስ አስማረ በምስልና ድምጽ ቅንብሩ፣ ዚነብ አብድራማን ደግሞ በቀጥታ ስርጭታችን የድምፅና ምስል ቅንብር ተሳትፈዋል። አድማጮች ለምሽቱ የያዝነውን በዚሁ ማጠናቀቃችን ነው። ነገ ምሽት እንገናኝ። ሰላም፣ ደህና አደሩ።